ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው ያለውኝ። አንዳንዴ ደግሞ በቃ ኢትዮጵያዊነቴ መሆኔንም ደግሞ አሁን አሁን እያስጠላኝ ነው። በቃ ያሳዝናል። እንደዚህ አይነት ነገር ሲደረግ ቢያንስ መረዳዳት መቻል አለብን። እኛ ኢትዮጵያዊ ነን። እርሻቸው በደራሽ ጎርፍ ሙሉ በሙሉ ከተጎዳባቸው የመቂ ገበሬዎች አንዱ ናቸው። ለዝርዝሩ በአብይ ርዕስ ጠብቋቸው። ጤና ይስጥልን የተከበራችሁ አድማጮቻችን እንደምን አመሽታችኋል? ይህ በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ19 በ22ና በ25 ሜትር ባንዶች ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአንድ ሰዓት ፕሮግራም ነው። ዛሬ ረቡዕ ግንቦት 3 ቀን 2008 ዓ ም ነው። አስተናጋጆች ሰለሞን ክፍሌና ቆንጂት ታየነን። መደበኛ የዕለቱ ቅንብሮችም ተሰናድተዋል። አብረን እንድናመሽ በአክብሮት እንጋብዛለን። አሁን የምሽቱን የዓለም ዜና እናሰማለን። ከኤርትራ ተላኩ ያላቸውን አሸባሪዎች በቁጥጥር ስር ማዋሉን ሊያመልጡ የሞከሩትንም መግደሉን የኢትዮጵያ መንግስት አስታወቀ። በቁጥጥር ስር የዋሉት ሰዎች ዜግነት ግን አልተገለጸም። እስከዚህ ሰዓት ድረስ የኤርትራ መንግስት በዜናው ላይ የሰጠው አስተያየት የለም። እስክንድር ፍሬው ዘገባ አድርሶናል። የፌዴራል ፖሊስ የጸረ ሽብር የጋራ ግብረ ኃይል ማምሻውን ለኢትዮጵያ ብሮድካስቲንግ ኮርፖሬሽን እንደገለጸው ሰዎቹ የተያዙት በደቡብ ብሔር ብሔረሰቦችና ህዝቦች ክልል ነው በዚሁ ክልል ደቡባዊ ጫፍ በሚገኝ ጫካ ውስጥ ተደብቀው ለተለያዩ የሽብር ተግባራት ሲዘጋጁ ነበር ብሏል። ሚያዝያ ሀያ ስምንት ሁለት ሺ ስምንት በተካሄደ ዘመቻ ግን አብዛኛዎቹ ካሰባሰቡት የጦር መሳሪያና ቁሳቁስ ጋር በቁጥጥር ስር ውለዋል ሲል አስረድተዋል። ለማምለጥ የሞከሩ ጥቂት አሸባሪዎች ደግሞ ተገለዋል ነው ያለው። በቁጥጥር ስር የዋሉት ሰዎች እስከ ዩጋንዳ በአውሮፕላን እስከ ኬንያ ደግሞ በተሽከርካሪ መሄዳቸውን በኋላም በሞያሌ በኩል ወደ ኢትዮጵያ መግባታቸውንም አብራርቷል። ስለ ዜግነታቸውና ከየትኛው የፖለቲካ ድርጅት ጋር ግንኙነት እንዳላቸው ግን በመግለጫው አልተጠቀሰም። የኤርትራ መንግሥት አሸባሪዎችን በሰሜን ኢትዮጵያ በኩል ለማስገባት ያደረገው ሙከራ አልተሳካም ያለው መግለጫው በደቡብ በኩል ያደረገውም በእንጭጩ ተቀጭቷል ብሏል። በአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። በታጣቂ የሙርሌ ጎሳዎች ታግተው ከተወሰዱት ኢትዮጵያውያን ሕፃናት ወደ ሀገራቸው የተመለሱት ቁጥር ሀያ ዘጠኝ መድረሱን የጋምቤላ ክልል ፕሬዚደንት አስታውቀዋል። የቀሩትም ደረጃ በደረጃ ይመለሳሉ ሲሉ ፕሬዚደንቱ ለአሜሪካ ድምፅ ራዲዮ ገልጸዋል። ዘጋቢያችን እስክንድር ፍሬው በዚህም ላይ ዘግቧል። የጋምቤላ ክልል ፕሬዚዳንት ጋትሎ አክቱት እንደገለጹት ሕፃናቱን ለማስመለስ ዋነኛው ድርድር የተካሄደው በደቡብ ሱዳን ምክትል የመከላከያ ሚኒስትር ዴቪድ ያው አማካኝነት ነው። ይህንንም ተከትሎ ህጻናቱን ከያሉበት የማሰባሰቡና የመመለሱ ስራ ተጠናክሮ መቀጠሉን በስልክ ነግረውኛል። እርሳቸው እንዳሉት በመጀመሪያ አስራ አራት በመቀጠል አምስት ከዚያም አስር ህጻናት በድምሩም ሀያ ዘጠኝ ህጻናት ተመልሰዋል። እርሳቸው እንዳሉት የቀሩትም ህጻናት በመልካም ሁኔታ ላይ እንደሚገኙ ተረጋግጧል። የሞተ የለም፣ ሁሉም በጥሩ ጤንነት ላይ ይገኛሉ ብለዋል። ደረጃ በደረጃም ወደ አገራቸው እንደሚመለሱ ጠቅሰዋል። ሙሉ በሙሉ የሚመለሱበትን ቀን በተመለከተ ግን በድርድሩ እየተቀመጠ ቀነ ገደብ አለመኖሩና ያብራሩት። የሙርሌ ጎሳ ታጣቂዎች ባለፈው ሚያዝያ መጀመሪያ በፈጸሙት ጥቃት 28 ሰዎች መገደላቸው፣ 125 ህጻናት ደግሞ ታፍነው መወሰዳቸው ይታወሳል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የሶማሊያ የጦር ሰራዊት ኮማንዶ ወታደሮች በሀገሪቱ ማዕከላዊዋ ጋልጉዱድ ክፍለ ሀገር ጋላድ ወረዳ አቅራቢያ ባለ የጽንፈኛ እስላማዊ ቡድን የአልሸባብ ካምፕ ላይ ሌሊቱን ጥቃት አድርሰው ቢያንስ አስራ አምስት ተጠርጣሪ እስላማዊ ተዋጊዎች መግደላቸውን የአካባቢው ባለስልጣናት ገልጸዋል። ካዳር ሞሐመድ አሊ የተባሉት የአካባቢው ባለስልጣን ለቪኦኤ የሶማልኛ አገልግሎት በሰጡት ቃል ወታደሮቹ ጥቃቱን ያደረሱት አልሸባብ ጥቃት የሚያደርሱ ተዋጊዎችን ለማደራጀት የሚጠቀምበትንና ከሞቃዲሾ በስተሰሜን 380 ኪሎ ሜትር ርቀት ላይ የሚገኘውን እንደሆነ ነው ያመለከቱት። በሮኬት ተወንጫፊ ፈንጂዎችና አዳፍኒዎችን ጨምሮ የተለያዩ የጦር መሳሪያዎችንም ወርሰናል ብለዋል። በመንግስቱ ወታደሮች ላይ ምንም ጉዳት እንዳልደረሰ ነው የተናገሩት። ስለዚህ ጥቃት ከአልሸባብ በኩል ለጊዜው የተሰጠ አስተያየት የለም። ይሁን እንጂ ትናንትና የዩናይትድ ስቴትስና የሶማሊያ ልዩ ሀይሎች በአልሸባብ ሰፈር ላይ ጥቃት አድርሰው ቁጥራቸው ያልተገለጸ ጽንፈኛ ተዋጊዎችን ገድለዋል ወይም ማርከዋል የሚሉት ዜናዎች በተሰሙ በማግስቱ መሆኑ ነው የዛሬው ጥቃት የተወሰደው። የዩናይትድ ስቴትስ ሀይሎች በትናንቱ ጥቃት እንዳልተሳተፉ አፍሪኮም አስታውቋል። ማለትም የዩናይትድ ስቴትስ የአፍሪካ እዝ ማለት ነው። አፍሪኮም በደቡብ ሱዳን ከአሁን ቀደም ማዕከላዊ ኢኳቶሪያል ክፍለ ሀገር ይባል በነበረው በጁቤክ ክፍለ ሀገር ማናጋላ ወረዳ ውጥረቱ እንደ ጋመ መሆኑ ተዘግቧል። ይህ የሆነው አዲስ የተመሠረተው የወረዳው አስተዳደር ምረቃ በዓል ላይ ታጣቂዎች ተኩስ ከፍተው ሶስት ወታደሮችና አንዲት ሴት ከገደሉ በኋላ ነው። ቅዳሜ ዕለት ለደረሰው ጥቃት ተጠያቂ ማን እንደሆነ ከጁቤክና ከታርኬካ ክፍለ ግዛቶች በይዘቱ የተለየ መግለጫ እየተሰጠ ነው። የማንጋላ ወረዳ ኮሚሽነር ኢላሪዮ ፖል ፓታኪ በሰጡት መግለጫ ወረዳዋ ወደ ጁቤክ ክፍለ ሀገር ክልል በመግባቷ የተቆጡ በጎሳ የተደራጁ ታጣቂዎች ባደረሱት ጥቃት አራት ሰዎች እንደተገደሉ፣ ሌሎች ሰባት ሰዎች እንደቆሰሉና ከስምንት መቶ የሚበልጡ ሰዎች ከመኖሪያቸው መፈናቀላቸውን ተናግረዋል። ዩጋንዳ ውስጥ እንደ አውሮፓውያን አቆጣጠር ባለፈው የካቲት 18 በተካሄደው ፕሬዝደንታዊ ምርጫ ያሸነፉትና ከ1986 አንስተው ስልጣን ላይ ያሉት ፕሬዝዳንት ዮዌሪ ሙሴቪኒ ነገ ሐሙስ ቃለ መሐላ ይፈጽማሉ። ዋናው ተቃዋሚ ፓርቲ የዲሞክራሲያዊ ለውጥ መድረክም እኛም ነገውኑ የራሳችንን ለፕሬዝደንታዊ እጯችን ለኪዛ ቢሴጄ የቃለ መሐላ ስነ ስርዓት እናካሂዳለን እያለ ነው። የዩጋንዳ የምርጫ ኮሚሽን ፕሬዚደንቱ ሙሴቪኒ 61 ከመቶውን ድምጽ እንዳሸነፉን የተናገረው፣ የተቃዋሚ ቡድን የኤፍዲሲ እጩ ቢሲጂ ግን 52 ከመቶውን አግኝቻለሁ ማለታቸው ይታወቃል። ኪዛ ቢሲጂ የሙሴቪኒ ሕገወጥ ፕሬዚደንትነት ይሰረዝ በሚል ዘመቻ ሲያካሂዱ መክረማቸው የሚታወቅ ነው። ሰሜን ምስራቅ ናይጄሪያ በሚገኘው ወታደራዊ ሰፈር ታስረው የነበሩ በርካታ ልጆች በዚህ የአውሮፓውያኑ አመት ሞተዋል ሲል ለመብት ከበሬታ የሚሟገተው አምነስቲ ኢንተርናሽናል አስታውቋል። አምነስቲ ኢንተርናሽናል የናይጄሪያን መንግስት በተደጋጋሚ ሲሆን እጅል ይታወቃል። መንግስቱ በበኩሉ የናይጄሪያ መንግስት ጽንፈኛ እስላማዊ ቡድን በቦኮ ሀራም ላይ ድል እየተቀዳጀው ነው በማለት የአሁኑን ውንጀላ አስተባብሏል። አምነስቲ ኢንተርናሽናል በሪፖርቱ ማይዱጉሪ ውስጥ በሚገኘው የጦር ሰራዊት ሰፈር ዕድሜያቸው ከስድስት ዓመት ያነሱ ልጆች፣ አራት ሕፃናትን ጨምሮ ሞተዋል ብሏል። አምነስቲ ለሪፖርቱ ከቀድሞ ታሳሪዎች ያገኘውን ቃልና የቪዲዮ እንዲሁም የፎቶ ማስረጃዎችን መጠቀሙን ገልጿል። የስልጣን ዘመናቸው እንደ አውሮፓውያን አቆጣጠር በዚሁ በ2016 ዓ ም የሚያበቃው የኮንጎ ዲሞክራሲያዊት ሪፑብሊኩ ፕሬዚደንት ጆሴፍ ካቢላ ከዚያ በፊት ምርጫ ካልተካሄደ ስልጣናቸው ላይ መቆየት ይችላሉ ሲል የሀገሪቱ ፍርድ ቤት ውሳኔ ሰጥቷል። ህገ መንግስታዊው ፍርድ ቤት ዛሬ ውሳኔውን የሰጠው ከገዢው ፓርቲ በቀረበለት ጥያቄ እንደሆነ ተገልጿል። የፕሬዝደንቱ የስልጣን ዘመን ማብቂያ እየተቃረበ ቢሆንም የሀገሪቱ መንግስት ግን እስካሁን የፕሬዝደንታዊ ምርጫ የጊዜ ሰሌዳ አላወጣም። የ44 አመቱ ካቢላ ግን እንደገና እንዳይወዳደሩ ህገ መንግስቱ ይከለክላል። የዩናይትድ ስቴትስ ፕሬዝደንት ባራክ ኦባማ ኮንጎ ዲሞክራሲያዊት ሪፑብሊክ ህገ መንግስቱን የሚያከብር ተአማኒ ምርጫ በጊዜው እንድታካሄድ ባለፈው መጋቢት ወር ማሳሰባቸው የሚዘነጋ አይደለም። በዓለም ዙሪያ እንደ አውሮፓውያን ዘመን አቆጣጠር ባለፈው ዓመት ከቤት ንብረቱ በጦርነትና በተፈጥሮ አደጋዎች ምክንያት የተፈናቀለው ሰው 40.8 ሚሊዮን መድረሱንና እስካሁን ከተመዘገቡ የተፈናቃይ አሃዞች ሁሉ ከፍተኛው መሆኑን አንድ ሪፖርት አመልክቷል። የኖርዌይ የስደተኞች ጉዳይ ምክር ቤት የአገር ውስጥ ተፈናቃዮች ክትትል ማዕከል ባወጣው በዚሁ ሪፖርት በ2015 ዓ ም ብቻ 27.8 ሚሊዮን ህዝብ በሀገር ውስጥ መፈናቀሉን ገልጿል። በመጨረሻም በዩናይትድ ስቴትስ የፕሬዝደንታዊ ምርጫ ዘመቻ ሂደት ትናንት ዌስት ቨርጂኒያ ውስጥ በተካሄደው ቅድመ ምርጫ የቨርሞንቱ ሴኔተር በርኒ ሳንደርስ አሸንፈዋል። የሚጎላቸው የፓርቲ ተወካይ ድጋፍ ቁጥር በጥቂቱ የጨመረላቸው ሳንደርስ የቀድሞ የውጭ ጉዳይ ሚኒስትር ሂለሪ ክሊንተንን እስከ መጨረሻው እንደምፎካከራቸው ነው ሲሉ ደግመው ቃል ገብተዋል። ከሪፑብሊካን ፓርቲው በኩል ደግሞ ብቸኛው አሁን የቀሩት ተፎካካሪ ዶናልድ ትራምፕ በዌስት ቨርጂኒያ እና በነብራስካ ቅድመ ምርጫዎች በቀላሉ ድል ሊያደርጉ ችለዋል። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። ዜናዎቹን ነበር ያደመጥ ነው። ወደኋላ ከሚቀርቡት ዝግጅቶች አንዱን ለማስተዋወቅ የበራክ ኦባማ መመረጥ ብዙ ያንገበገባ ያስቆጫቸው በተለይ ደግሞ ነጮች መራጮች አሉ ብዬ አስባለሁኝ። በዛ ላይ ወግ አጥባቂዎች የማይፈልጉትን ፖሊሲዎች በራክ ኦባማ እያራመዱ ያሉትን ያለመቀበል ሁኔታ ዶናልድ ትራምፕን እዚህ አድርሷቸዋል ብለው የሚገምቷሉ እኔም እስማማበታለሁ በዋሽንግተን ሲያትል የህግ ጠበቃው አቶ ሼክስፒር ፈይሳ ናቸው በመካሄድ ላይ ስላለው የዩናይትድ ስቴትስ ፕሬዝደንታዊ ቅድመ ምርጫ ከሰጡት አስተያየት የተቀነጨበ ነው ውይይቱ በዲሞክራሲ በተግባር ፕሮግራም ይቀርባል ወደ መጽሔት ዝግጅት እናልፋለን። የኦሮሞ ፌዴራሊስት ኮንግሬስ ተቀዳሚ ምክትል ፕሬዚደንት አቶ በቀለ ገርባና ሌሎች የድርጅቱ አመራር አባላትን ጨምሮ ሀያ ሁለት ተከሳሾች ዛሬ በተያዘላቸው ቀጠሮ መሰረት ሳይቀርቡ ቀርተዋል። ለመቅረታቸው ከማረቢያ ቤቱ የተሰጠ ምክንያት የለም። ምንጮች እንደሚሉት ግን ተከሳሾቹ በለበሱት ልብስ ቀለም ምክንያት እንዳይቀርቡ መደረጋቸውን ይናገራሉ። ፍርድ ቤቱ የተለያዩ ትዕዛዞችን ሰጥቷል። መለስካቸውማ ተከታዩ ልኳል። ከጥቂት ሳምንታት በፊት አቃቢ ሕግ በሽብር ወንጀል ክስ የመሰረተባቸው የኦሮሞ ፌዴራሊስት ኮንግሬስ አመራር አባላትን አቶ ጉርሜሳ ያኖ፣ አቶ ደጀኔ ጣፋ፣ አቶ አዲሱ ቡላላና አቶ በቀለ ገርባን ጨምሮ 22 ተከሳሾች ዛሬ ለቀረበባቸው ክስ መልስ ለመስጠት በነበራቸው ቀጠሮ ሳይገኙ ቀርተዋል። ፍርድ ቤቱ ስራውን እንደጀመረ ተከሳሾቹ መቅረባቸውን ለማረጋገጥ ስም ሲጠራ ከማረሚያ ቤት እንዳልመጡ ተረድቷል። የማረሚያ ቤቱ ተወካይ ተፈልገው ቢመጡም ወዲያውኑ መልስ ሊሰጡ ስላልቻሉ ላጣራ ብለው ከችሎት ወጥተው ነበር። ይሁንና ከጥቂት ደቂቃዎች በኋላ ተመልሰው ተከሳሾቹ እንዳይቀሩ የተደረገበት ምክንያት እንደማይታወቅ ለፍርድ ቤቱ ገልጸዋል። የአሜሪካ ድምፅ ከችሎት በኋላ ሁኔታውን ለማጣራት ባደረገው ጥረት ከእነ አቶ ጉርሜሳ አያኖ ጠበቆች አንዱን አቶ አብዱል ጀባር ሁሴንን አናግሯቸው ነበረ። አቶ አብዱል ጀባር እንዳሉኝ ከማረሚያ ቤቱ በኩል የነበረውን ችግር ማወቅ አልቻሉም። ይሁንና ከቤተሰብ በኩል ለማረጋገጥ ሞክረው ነበር። ችግሩን ሊማረጋገጥ ማረጋገጥ ስላልቻልኩ በቤተሰብ በኩል ያረጋግጡ ምንድን ያሉኝ፣ ሀያ ሁለቱን ተከሳሾች ጥቁር ልብስ ለብሶ ነው የወጡት ነው ያሉኝ ሁሉም ጥቁር ልብስ ለብሳችሁ ፍርድ ቤት መሄዳችሁ ማውልቁ ሲባል ያንን ጥቁር ልብስ አናውልቅም የሚል የሀዘን መግለጫ አይነት ነገር ይመስለኛል። ያንን ሲሉ ነው ከፍርድ ቤት ቀጠሮ ላይ እንዳስቀሯቸው ቤት የነገረኝ። ለዚሁ ነው ቀጠሮ የቀሩት ይመስለኛል። የተከሳሽ ጠበቆች የተለያዩ አቤቱታዎችን ለፍርድ ቤቱ አቅርበዋል። ደንበኞቻቸው ሕክምና እንደማያገኙ ከአንድ ጠበቃ በላይ ተከሳሾችን ማነጋገር አይችልም በሚል ምክንያት ደመኞቻቸውን ለማማከር እንዳልቻሉና የችሎት ስፍራ እንዲቀየርላቸውም ጥያቄ አቅርበዋል። ፍርድ ቤቱም የችሎት ስፍራውን የመለወጡ ጥያቄ በዚህ ደረጃ ሊታይ እንደማይችል ገልጾ ትዕዛዞችን ሰጥቷል። የአዲስ አበባ ማረሚያ ቤት ተከሳሾቹን ዛሬ ያላቀረበበትን ምክንያት በዝርዝር እንዲያስረዳና በሚቀጥለው ቀጠሮ እንዲያቀርባቸው፣ ጠበቆች ደመኞቻቸውን እንዲያነጋግሩ ትዕዛዝ ለማረሚያ ቤት እንዲጻፍ፣ ተከሳሾች በሚቀጥለው ቀጠሮ ከህግ ጠበቆቻቸው ጋር ተማክረው ለቀረቡባቸው ክሶች መልሶቻቸውን እንዲያዘጋጁ፣ ሌሎች አብዮታዎችም በስርዓቱ እንዲቀርቡ ትዕዛዝ ሰጥቶ ለግርሞት 22 ቀን እንዲቀርቡ ቀጥሯል። በ22ቱ ተከሳሾች ላይ አቃቤ ህግ ያቀረበባቸው ክስ የሆነ ግን የሽብር ተልዕኮ ለማሳካት በኦሮሚያ ክልል በሚገኙ ዞንና ወረዳዎች ሁከትና አመፅ እንዲነሳ አመራር በመስጠት በአመፁ ተሳታፊ በመሆን የበርካታ ሰው ሕይወት እንዲጠፋ በሰው አካል ላይ ቀላልና ከባድ የአካል ጉዳት እንዲደርስ በመንግሥትና በሕዝብ ተቋማት በመሠረተ ልማት ላይ ከፍተኛ ጉዳት እንዲደርስ በማድረግና በማስደረግ የሽብርተኝነት ድርጊቶችን የመፈጸም ወንጀል ነው። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ ለምሽቱ አብይ ርዕስ የያዝነው ዘገባ ደርሷል። ከአዲስ አበባ 131 ኪሎ ሜትር ርቀት ላይ የሚገኘው መቂ አካባቢ ባሉ የእርሻ ቦታዎች ቦታውን ስቶ የገባ ጎርፍ እርሻችንን በሙሉ ከጥቅም ውጪ አድርጎ ባዶ እጃችንን አስቀረን። ይህ እንዳይመጣ አስቀድመን ቦታው በቀላሉ እንዲገደብ ለአስተዳደሩ አቤቱታ አቅርበን ነበር፣ የሚሰማን ግን አላገኘንም ሲሉ የአካባቢው ገበሬዎች ገልጸዋል። የከተማው አስተዳደር አደጋው በተፈጥሮ የመጣ ነው፣ ምንም ማድረግ አይቻልም ይላል። ጽዮን ግርማ ዝርዝሩን ይዛለች። በእርሻ ስራ በተለይ አትክልትና ፍራፍሬ አምራችነት የሚታወቀው መቂ ከተማና አካባቢው ባሉ የእርሻ ቦታዎች በእርሻ ስራ ላይ የተሰማሩ ገበሬዎች ሰሞኑን እየዘነበ ባለው ዝናብ ከሌላ ቦታ አቋርጦ የሚመጣ ወንዝ መንገድ ሰብሮ ወደ እነርሱ የእርሻ ቦታ እየገባ ያመረቱትን ምርት በሙሉ ይዞባቸው እንደሄደ ተናግረዋል። በመቂ ከተማ ነዋሪ የሆኑትና ግሪታ በሚባል ቦታ የእርሻ ስፍራ ያላቸው አቶ ሮባ ከርጂ አደጋው ተደጋጋሚ በመሆኑ ግድብ እንዲሰራ አመልክተን ነበር ይላሉ። በመቂ ወንዝ የሚባል አለ። የመቂ ወንዝ ከስብጤ ወይ ወደ ብታየራ አካባቢ በመቂ ከተማውን አቋርጦ ነው የሚያልፍ ከተማውን አቋርጦ ያልፍ ደግሞ የእርሻ ቦታ ደግሞ ከከተማ ቢያንስ አንድ ሶስት ኪሎ ሜትር ሄድ እንዳለ ውሃው እንዳለ ፈንድቶ የሰውን የእኛም የብዙ አይነት ቤቶችም ተፈነቃቅሎ እርሻም ደግሞ እንደዛው ብዙ አታክልት የሚመረተው ዋና ከበዚህ አካባቢ ላይ መቂ ነው የሚታወቀው። ያለው አታክል እንዳለ በቃ ጎርፉ እንዳለ ወንዙን አቅጣጫውን ስቶ ወደ እኛ ገባ ወደ እኛ አቅጣጫውን ስቶ ስገባ መዝጋት እየተቻለ አስተዳደሩ ደግሞ ዛሬ ነገ ዛሬ ሶስት ጊዜ ነው በአንድ ሳምንት በቅርቡ ብቻ እዚህም በፊት ደግሞ ወደ ዘጠና ስምንትም ፈንድተዋል ዝም ተባለ ሁለት ሺ አራትም ፈነዳ ዝም ተባለ ህዝቡ እየጨወ አስተዳደር በቃ እስካሁን ምላሽ ያለመስጣት ትንሽዬ ቦታ ሰው አቅም በላይ ነው። በዶዘር መገደብ አሁንም አልፎ ተርፎ ትላንት እኛ እኔና ካሴ ሆነን ሄደን ስናናግረው ጭራሽ በቃ ኮሚቴ ተዋቅረዋል። ኮሚቴዎቹ እንትን ያደርጋሉ አሉ። በቃ እንካ ይህን ስልክ ብሎ ካሲዬ እንደውም ለዛ ኮሚቴው ስደውል ገድቡ ራሳችሁ ውጡና በማለት በቃ መልካም ነገር ስላልሆነ እኛ ስንጨነቅ ነው ወደ እናንተ እንትን ያደረነ። ውሃው መንገድ ስቶ እንዳይወጣ በቀላሉ በአፈር ገደብ እንዲደረግ መጠየቃቸውን የሚናገሩት አቶ ሮባ ይህ ቢደረግ ኖሮ ለችግር አንጋለጥም፣ አሁን ባዶ እጃችንን አንቀርም ነበር ይላሉ። ዘመናዊ ቃራ አለኝ እኔ ቃራው ቢያንስ ወደ ሶስት ቀርጥ የሚሆነው ቢያንስ ወደ አራት መቶ ሺህ የሚሸጥ ሸጣለሁ ብል ወደ አራት መቶ ሺህ አጠፋብኝ ፓፓዬ ወደ አራት ቀርጥ ከአገልግሎት ውጭ ያደረገ ፓፓዬ፣ አንድ ሄክታር ማለት ነው። አገልግሎት ተኝቶበት እንዳለ ጦልጎ፣ አሁን ሁሉም ያው አዝኖ ፓፓዎቹ በቃ እንትን ብለዋል። በግል የቤተሰብ ኃላፊነት አለብኝ ነን። ያው ይህ ስራ ስንሰራ እኔ አሁን ምንም ብር የለኝም። በጀመራ ተበድሬ ነው እኔ እንደሆነ አባና ምን የሚባለው ነገር አለ ከኦሮሚያ ዋልኮ የሚባል ነገር ተበድሬን ከተለያየ ቦታ ብር ተበድሬ ነው ስራ የሰራሁት። ይሄንን ስሰራ እኔ አሁን ውጤታማሁን አለ ብዬ ያሰብኩት ነው። እኔም እንደሱ ብዙ ወንድሞች አሉኝ ደግሞ ሱም ያቃልኩ ነው ተበልታለ በዛው አካባቢ ነዋሪ እንደሆነና በግብርና ስራ እንደሚተዳደር የገለጸልን አቶ ካሳዬ ነጎ እርሱም የቤተሰብ አስተዳዳሪ መሆኑን ገልጾ ወደ 147 ሺህ ብር ወጪ ያወጣበት እርሻ ተጠራርጎ እንደወሰደበት ገልጿል። እዛ ቦታ ላይ ከ100 በላይ ገበሬዎች እርሻ መውደሙን የሚናገረው አቶ ካሳዬ ቀደም ብሎ ቢገደብ ኖሮ ከአደጋው መታደግ ይቻል እንደነበርም ተናግሯል። ከመቄ የተወሰነ አንድ ሁለት ኪሎ ሜትር እንደርሽ ነው። ውሃው ወጥቶ ከእንደገና ያንን የገበሬውን ማሳ እንዳለ እየበላ እዞ ሀይቅ ሀይቅ አለ እዛ ሀይቅ ነው የገባው፣ የራሱ መንገዱን ስቶ ማለት ነው። ይሄ ደግሞ መገደብ ይችል ነበረ። ውሃው ሳይፈስ በፊትም እኛ ኤጠን አድረናል። ውሃው ከዚህ በፊትም ሰብሯል፣ ብዙ ንብረት ወድሟል። ስለዚህ ይሄ ነገር ካሁኑኑ ክርምቶ አስጊ ስለሆነ ይህን ውሃ ገድቡልን ስንላቸው ሹፌሩ የግሌደሩ ሹፌር ለአመት በዓል አገሩ ሄደዋል። ከባለ ሀርብ እንደተናገረን ቅዳሜ ውሎ እሑድ ውሃው ወጣ ከእንደገና በቃ፣ እነሱ መጡ፣ አዩ፣ በጣም አዘኑ። ያው ምንም ማድረግ አይቻልም። እሑዱን እንደዛ ዋለ፣ ሰኞ ዋለ፣ ማክሰኞ ተደገመ። ከዛን ይህ ነገር ነው ሲባል ዘጠኝ ሰዓት ላይ እንገድባለን ወዮ የሚባላል ከእኛ አንድ ስድስት ሰባት ኪሎ ሜትር እዛም እንደዚህ ጎርፉን እንትን ብለው እነሱም እዛው እየተሯራጡ ነበረ። ያው እነሱም ከአቅማቸው በላይ ሆነ። ግን ማድረግ ያለባቸውን ነገር መጀመሪያ ቢያደርጉ ኖሮ ይሄ ሁሉ ነገር ንብረትም አይጠፋም ነበረ እና አሁንም ድጋሚ ሶስተኛው ዞር ላይ በሳምንቱ ደገመው እና መንገዱ ጭቃ ነው አያስገባም። ጠብቁን እንገድበዋለን አሉ። መንገዱን ደግሞ በተወሰነ በኩል ጭቃ ነው፣ እነሱ እንዳሉትም በተወሰነ በኩል ደግሞ ቢያንስ ራሱ በድንጋይም መዘጋት ይቻላል። በጣም እንደዚህ ሰላሳ ሜትር ይሆናል፣ ውሃ አጠቃላይ እንዳለ የሚወጣበት ይዞ የሚወጣ ሰላሳ ሜትር ይሆናል። አሁን ጨምሮ ወደ ማንኛውም ሰው የሚመለከተው አካል ቢያየውና ቢገደብ፣ ምክንያቱም አንዴ ጠፍቷል፣ በቃ ምንም ማድረግ አይቻልም፣ ጠፍቷል። ግን ታይቶ ወዲያው አሁንም መገደል ይችላል። ንብረት እየጠፋ ነው። ምክንያቱም አሁን ሀገራችን ላይ የተለያየበት ቦታ ድርቅ እየተከሰተ ነው። ገበሬው ቢያንስ ይሄ ውሃ ደግሞ የሚገርምሽ ቢያንስ ስድስት ወር ሰባት ወር ይቆያል። እስኪ ደርቅ ገበሬ ሙሉ ነው የሚዘራው። አሁን አንዳንድ ቦታዎች ላይ የተወሰነ በሞተር በሆነ በሆነ ነገር በጣም ድጋሜ እንሰራለን እያሉ ውሃ እያወጡ ነው። ድጋሜ ውሃ እየገባ ነው። ስለዚህ ሰው ደግሞ ያለውን አቅም አሟጠው እየሰራ ነው ያለው። ግማሹ ተስፋ ቆርጧል። ስለዚህ እኔ ያው አዝኛለሁኝ። አንዳንዴ ደግሞ በቃ ኢትዮጵያዊነት መሆኔንም ደግሞ አሁን አሁን እያስጠላኝ ነው። በቃ ያሳዝናል። እንደዚህ አይነት ነገር ሲደረግ ቢያንስ መረዳዳት መቻል አለብን። እኛ ኢትዮጵያዊ ነን፣ ግን ሁሉም ሰው እንደዚህ እያየ ዝም ሲል፣ ሰው የአቅሙን ያህል በቃ ሰርቶ ካልቻለ በቃ አልቻልኩም ማለት ነው። መሰራት እየተቻለ ግን ሳይሰራ ሲቀርና እንደዚህ ብዙ ንብረት ሲበላሽ ብዙ ነገር ሲጠፋ ሳይ እኔ በጣም ነው ያዘንኩት። ገበሬዎቹ ያነሱትን ቅሬታ ይዘን የመቂ ከተማ አስተዳደር ምክትል ኃላፊ አቶ ቦንሳን ስለ ጉዳዩ ጠይቀናቸው ነበር። አደጋው በተፈጥሮ የመጣና በከፍተኛ የውሃ ሙሌት ድንገት የተፈጠረ እንደሆነ ተናግረዋል። እንግዲህ አስቀድመው መናገር የሚቻለው እንደዚህ አይነት ክስተት በተለያዩ ከሀያና አስራ ምናምን በፊት የተከሰቱ ነው። ከዚህ በፊት ደግሞ እንደዚህ አይነት ችግር በሰማንያዎቹ ቤት ተከስቶ ነበር። ተከድበዋል እንዲሰብሩ ማዕክም ይሄ ደግሞ ይከሰታል ብሎ ገምቶ የተናገረም አካል የለም። እንደዚህ የተናገረም አካል የለም። ቢሆንም ግን መጠንቀቅ እንዳለና አርሶአደሩ ማሳውን አካባቢውን እንዲጠብቅ ሰውና እንስሳት ላይ ጉዳት እንዳይደርስ ሜትሮሎጂ የሀገሪቱ ሜትሮሎጂ አስቀድሞ ተናግረዋል። እኛ አሳዝነው እና የተሰጠ ችግር ነው። ገበሬዎቹ እስካሁን የደረሰው አደጋ አልፏል ቢባል እንኳን ካሁን በኋላ ስላለው ጥበቃ ይደረግልን፣ ግድቡም ይሰራልን፣ ቢያንስ ዘር እንኳን የምንገዛበት ጥቂት ገንዘብ ይሰጠን የሚል ጥያቄ እንዳላቸው ጠቅሰን ቦታው በአፈር ተገድቦ ጎርፉን መከላከል ከተቻለ ለምን አልተደረገም በሚል ላነሳልናቸው ጥያቄ ምላሽ ሳይሰጡ ስልኩ ተቋርጧል። ደጋግመን ብንሞክርላቸውም ስልካቸው ሊሰራ አልቻለም። ምላሻቸውን ለማግኘት ጥረት ማድረግ እንቀጥላለን። አድማጮች፣ በተያያዘም በወላይታና ከትላንት በስቲያ በዘነበው ከባድ ዝናብ የሟቾች ቁጥር 38 መሆኑን ከዚህ ውስጥ ከአራት ዓመት ሕፃን ጀምሮ ሁለት ነፍሰ ጥሮች ጭምር እንደሚገኙበት በአደጋው ለተጎዱት ሰዎች ብርድ ልብስና ምግብ እየተሰጠ መሆኑን የወላይታ ዞን ፖሊስ መምሪያ ኃላፊ የረዳት ኮሚሽነር አለማየሁ ማሞ ለአሜሪካ ድምፅ ገልጸዋል። ጽዮን ግርማ ይህንንም ተከታትላለች። የወላይታ ዞን ፖሊስ መምሪያ ኃላፊ ረዳት ኮሚሽነር አለማየው ስለ ሟቾቹ ዝርዝር ለአሜሪካ ድምፅ ሲናገሩ የሟቾች ቁጥር ሰላሳ ስምንት ነው። አሁን አጠቃላይ አርባም ሰላሳ ዘጠኝ እየተባለ ይነገር የነበረው ሁለት እርጉስ ሴቶች አሉ። እነዚህ ጋር ተቆጥሮ አርባ የሚል ነገር ነበር እና እርጉስ መሆናቸው ከመን ነገር ያል ባለፈ ሌላ ተጨማሪ ቁጥር ሊሰጠው አይገባም እና ሰላሳ ስምንት ሰዎች የሞቱ መሆኑን አሁን በእኛ ያለን መረጃ ትክክለኛው መረጃ ከሰላሳ ስምንቱ ትናንትም በተጠቀሰው የሰላሳ ሁለቱ ሰዎች አስከረን ተገኝተዋል። በጣም የህጻናት ጭምራሉ። የአራት አምስት አመት ልጆች ጭምራሉ። እንግዲህ አንድ ቤተሰብ እንዳለ እንዳለ እየሞተ ባለበት ህጻናትን ጭምር የሞቱበት ሁኔታ ነው ያለው አጠቃላይ አስራ ስምንት ወንድና ሀያ ሴት ናቸው። የሞቱት በጾታም ሲለዩ ከነዚህ ውስጥ ህጻናት የሶስት አመት የአራት አመት ህጻናት ጭምር ያሉበት ነው። ኮሚሽነር አለማየሁ አሁን ከአካባቢው የተፈናቀሉት ሰዎች ስላሉበት ሁኔታ ሲገልጹም ባሉበት ነው ያሉት። እንግዲህ እዛ ያለውን ሁሉ ነዋሪ በአንድ ከዚያ አካባቢ መውጣት አይቻልም። ከዛ አካባቢ ለመውጣትም የራሳቸው ፈቃደኝነትም ይጠይቃል። ከህብረተሰቡ ጋር መስራትን ይጠይቃል። ምክንያቱም ሰው ከለመደበት ከኖሩበት አካባቢ ወደ ሌላ አካባቢ ለመፈናከል ማይፈልግበት ሁኔታ አለ ና እሱንም ከአካባቢው ሳይርቁ ወይ ከአካባቢው ሳይርቁ ሜዳማ ወደሚሆኑ አካባቢዎች ወጥቶ ሊሰፍሩ እንደሚችሉ የዞኑ አስተዳዳሪ መግለጫ የሰጡበት ሁኔታ ና ያለን ከህብረተሰቡ ጋር ውይይት ያደረግንበት ሁኔታ ና ያለው። ስለዚህ አሁን ግን ያሉ ሰዎች ለአደጋው በጣም ተጋላጭ ከሚሆኑ አካባቢዎች ወጣ እያሉ እዛው አካባቢ ላይ አሁን የሞቱ ሰዎችም እዛው ያሉ ስለሆነ የሚያስተዛዝኑ የሚቀብሩም እነሱ ስለሆነ ከዛ አካባቢ ጨርሰው መውጣት የሚችሉበት ሁኔታ የለም። አደጋ መከላከልና የሕክምና ማስጠቀቂያ ሮ ሀይል የተለያዩ ብርድ ልብሶችን የቤት ቁሳቁሶችን ወደ ስፍራው አጋግዟል። በዚሁም ቀይ መስቀል ተገቢውን እርዳታ መስጠት ተጀምረዋል። እንዲሁም የሚበላላትትን የግል እርዳታ የሚሰጥበት ሁኔታ ተመሳስቷል። በተያያዘም በኢትዮጵያ የአሜሪካ አምባሳደር ፓትሪሺያ ሀስላክ ለኢትዮጵያ ህዝብ የሀዘን መግለጫ አስተላልፈዋል። በዚህ የሀዘን መግለጫቸው አሜሪካ በኢትዮጵያ በተለያዩ አካባቢዎች በተከሰተ የድልድዮች መደርመስና የመሬት መንሸራተት የተነሳ በአስር ሺዎች የሚቆጠሩ ዜጎች ችግር ላይ መውደቃቸውን ዜና በመከታተል ላይ ትገኛለች። በሀገሪቱ በርካታ አካባቢዎች በጣለው ከባድ ዝናብ የተነሳ የሚወዷቸውን የቤተሰብ አባላት በሞት ላጡ ቤተሰቦች ሁሉ የተሰማኝን ጥልቅ ሀዘን ሲሆን እየገለጽኩ ለቤተሰቦቹ መጽናናትን እመኛለሁ። አሜሪካ በእንዲህ አይነቱ አስቸጋሪ ወቅት ከኢትዮጵያ ህዝብ ጎን ትቆማለች ብለዋል። አድማጮች፣ ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። ወደ ሁለተኛው አጋማሽ ቅንብሮች ተሸጋግረናል። ኢትዮጵያውያን በአሜሪካ ያለፈው እንቅስቃሴያችን ውጤት እያስገኘልን ነው፣ የሚዲያው ተሳትፎን በእጅጉ ረጥቶናል ይላሉ በሮናልድ ሬገን አውሮፕላን ጣቢያ በተለያዩ የሥራ ዘርፎች የተሰማሩ ኢትዮጵያውያን እንቅስቃሴው ምን ነበር? የተገኘው ውጤትስ? አዲሱ አበበ በዛሬው ኢትዮጵያውያን በአሜሪካ ፕሮግራሙ ይመለከተዋል። አመሰግናለሁ። ባለፈው ወር እንዲሆነ በዋሽንግተን ዲሲ አካባቢ በተለይም ቨርጂኒያ ውስጥ በሚገኘው ሬገን አውሮፕላን ጣቢያ የሚገኙ ሰራተኞች እዚያው አውሮፕላን ጣቢያው በሚገኝ አዳራሽ አንድ ታላቅ ስብሰባ አደረጉ። ተሳታፊዎቹ ኢትዮጵያውያን ብቻ ሳይሆኑ ሌሎች አፍሪካውያንና እስያውያን ሰራተኞችም ነበሩበት። ስብሰባው በሥራ ቦታ ሊኖር ይገባል ባሉት የመብትና የነጻነት ጥያቄ ዙሪያ ያጠነጠነ ነበር። ቪኦኤም በስብሰባው ላይ ተገኝቶ ሰራተኞቹ የያዙትን ወቅታዊ ይቻላል መፈክር አሰማ። በስብሰባው የተገኙ እንግዶችንም አዋይቶ ሁለት ተከታታይ ዝግጅቶችን አቀረበ። ውጤት እያገኙ ነው። የእናንተም ፕሮግራም ረድቷቸዋልና በዚህ አጋጣሚ እናመሰግናለን ያሉኝ ከአድቮኬሲ ማለትም የውክልና ሥራ ከሚሠራው አፍሪካን ኮሚኒቲስ ቱጌዘር የሆኑት አቶ ባይሉ ወልደ ዮሐንስ ናቸው። ምንድን ነው የተገኘው ውጤት አቶ ባይሉ? ነገሩን ከመነሻው ያስጨብጡንና እስቲ ወደ ውጤቱ እናመራለን። ባለፈው ያዘጋጀ ነው ቡና ለፍትህ ፕሮግራም ያ ዋናው ዓላማው የነበረውን አንተም ቅድም ጠቀስ ጠቀስ አድርገከዋል። ፖሊሲ ሜከሮቹ ይሄ ሌበር ፒስ ፖሊሲ የሚባለውን እንዲያወጡ ለማሳወቅ ነው። ሌበር ፒስ ፖሊሲ ማለት ኤርፖርቱን የሚያስተዳድረው አካል ዋሽንግተን ሜትሮፖሊታን ኤርፖርት አውቶሪቲ የሚባል አለ። ያ ተቋም የሚያወጣው ዶክመንት ነው ወይም ደግሞ ፖሊሲ ነው። ይሄ ፖሊሲ ዋነኛ ጥቅሙ ምንድን ነው? ሰራተኞች የመደራጀት መብታቸውን ኤክሰርሳይስ እንዲያደርጉ ካለ ምንም ጫና፣ ማለት ነው ማንም ሰው ጫና ሳያሳድርባቸው የመደራጀት መብታቸውን ኤክሰርሳይስ እንዲያደርጉ፣ እንዲጠቀሙ፣ እንዲለማመዱ ማለት ነው። ዋስትና ይሰጣቸዋል። ከዛ ውጭ ደግሞ ምንም አይነት ባሰሪም ሆነ በሌላ ተቋም ገብነት አይኖርባቸው። ከዛ ውጪ ዲሞክራቲክ የሆነ ፕሮሰስን ተከትለው መሪዎቻቸውን እንዲመርጡ ያስችላቸዋል። ለአሰሪውም ጥሩ ነው፣ ለሰራተኞቹም ጥሩ ነው። ሁለተኛ፣ እንግዲህ ከዛ ጋር ተያይዞ ይሄ ነገር ሲከሰት ሰራተኞቹ ተመጣጣኝ የሆነ ለሰሩ ስራ ተመጣጣኝ የሆነ ክፍያ እንዲያገኙ ያስችላቸዋል። ጥሩ የሆነ ለእነሱም ለቤተሰባቸው ጤንነት ዋስትና የሚሰጣቸው ላይክ ሄልዝ ኢንሹራንስ የጤና መድን ዋስትና በተመጣጣኝ ዋጋ እንዲያገኙ ያስችላቸዋል። በስራ አካባቢም ያለውን ሁኔታ ሰላማዊ እንዲሆን፣ ምንም አይነት ሀራስመንት አይኖርባቸው ጭቆና ሳይኖርባቸው አይኖርባቸው የተቀጠሩለትን ስራ ብቻ ሰርተው ተመጣጣኝ የሆነ ክፍያም እንዲያገኙ ያስገኝላቸዋልና ዋና ዓላማው ያ ነው። እሺ ምን ውጤት ተገኘ? ከዛ መያዝ አስራ ሁለት እንደ አውሮፓ ቁጣጣር ከተካሄደው ስብሰባ በኋላ ሰራተኛው ይሄንን የሰራተኛ መብት የሚያስጠብቅ ህግ አወጣ ወይ ወይም የስራ ሁኔታው ተሻሻለ ወይ ሰራተኞቹ ምንድን ነው የሚያሰሙት? ለእናንተ ይህ ፕሮሰስ ከተጀመረ ይሄ ስራ ከተጀመረ ገና ሶስት ወሩ ነው። አሁን አራተኛ ወር ጀምረናል። ሆኖም ግን አሁን ያለው ነገር ምንድን ነው? ጥሩ ነው። በፖሊሲ አውጪዎች ደረጃ ያለው ነገር ጥሩ እየሄደ ነው ዋሽንግተን ዲሲ የከተማ አስተዳደሮች እንደዚሁም ዋይት ሀውስ ደግሞ ያሉ ባለስልጣኖች ባለፈውም እንዳያችሁት፣ ከዛ ውጪ ሜሪላንድም ቨርጂኒያም አካባቢ ጥሩ ጥሩ ነገሮች እየመጡ ነው። ዋና ግቡ ላይ ለመድረስ የተወሰነ ጊዜ መታገል ያስፈልግሃል። ስለዚህ ተጨማሪ ተከታታይ ስራዎችን መስራት ይጠበቅብናል ማለት ነው። ቢያንስ ሰሚ አግኝተዋል። ምንድን ነው ችግራችሁ መባል ችለዋል። አሰሪዎቹም ቢሆኑ ረጋ ብለው እንደገና ድጋሜ ሁለቴ ማሰብ ችለዋል ይመስለኛል ከዛ በኋላ እውነት ነው። አዎ አንደኛ የእኛም ማህበረሰብ በየቤቱ እንደምንድን ያለብን ችግር ሰባ አምስት በመቶ በላይ ኢትዮጵያውያን ሰራተኞች ናቸው እዛ አካባቢ የሚሰሩት ትልቅ የህብረተሰቡን የማህበረሰቡን ትልቅ ድርሻ የሚይዝ ነው እና የሚያገኝ በቤተሰብም ደረጃ ኢምፓክት አለው ተጽዕኖ አለው። እዛ የሚያገኙት ክፍያ እዛ ያላቸው የጤና ሽፋት ቤተሰብ ላይ ተጽዕኖ አለው እና ይሄ በቤቱ ውስጥ ትልቅ ዲስካሽን እንዲሆን በማህበረሰብ ውስጥ የዲስካሽን የውይይት ሀሳብ እንዲያመጣ አድርጓል። ሰዎች አብረንን አይዟችሁ በርቱ እያሉ ነው አሁን በአንድ በኩል እሱ ነው። ከዛ ውጪ ደግሞ አንደኛ የእናንተ ተቋም አሜሪካ ድምጽ ሬዲዮ ሚዲያ ሽፋን ትልቅ ቦታ ነበረው። ጥሩ ነበር። ከዛ አሁን ያ ነገር ምን እያመጣ ነው? አሁን የዚህ ሀገር የሚዲያ ተቋማት ትልልቆቹ ለምሳሌ እንደነ ዋሽንግተን ፖስት ያሉት ትልቅ የሚዲያ አሜን ትልቅ በፊት ገጾቻቸው ላይ ትልቅ ሽፋን ሰጥተው እየዘገቡ ነው አሁን ያሉት። ስለዚህ ይሄ በየቦታው እየገባ ነው ማለት ነው እና ትልቅ አስተዋጽኦ ነው። ትልቅ ድጋፍ ነው እና በጣም ነው የምናመሰግነው በዚህ አጋጣሚ የኢትዮጵያውያኑ በአጠቃላይ ባለፈው ጊዜ የመብት ማስጠበቅ እንቅስቃሴ ያደረጉት ሰራተኞች ጥያቄ ትኩረትና ተሰሚነት አግኝቶ ቦታም ተሰጥቶት አበረታች እንደሆነ የገለጸችልኝ ሌላዋ እንግዳዬ ደግሞ ጽዮን ማርዬ ትባላለች። እኔ ከዚህ በፊት ኤርፖርት ውስጥ ሰራ ነበረ። አሁን ደግሞ ከዩኒየን ጋር የፉድ ሰርቪስ ሰራተኞችን ኦርገናይዝ እያደረኩ ነው። እያስተባበርሽ ነው። ባለፈው ኤፕሪል አስራ ሁለት እንደ አውሮፓ ቆጣጠር እዛ ኤርፖርት የነበረው ስብሰባ ላይ እንግዲህ ነበርሽ እና ምን ውጤት ተገኘ? ሲሆን በዛ ስብስብ ያ ጥያቄያቸው ምን ደረሰ? እንግዲህ ያው የዲሲ ሜርም ደብዳቤ ጽፋለት። ከንቲባ? አዎ የዲሲ ከንቲባ ሁለቱን ኤርፖርቶች ከሚመሯቸው ባለስልጣናቶች መካከል እንዲሁም በዋይት ሀውስ ያሉ ይገኛሉ። በፌዴራል በኩል እና እንዲሁም ቤተ መንግስትም ጠርተው ነበረ። እንዲሁም ሶስት ሰራተኞችን ይዘን ያለውን ነገር ነግርናቸዋል። እንደሚመጡና እንደሚረዱን ነግረውናል። ትኩረት አግኝቷል ማለት ነው። ጥያቄው አግኝቷል። ስራ አካባቢ ሲሆን ለውጥ አለ። ሰራተኞቹ ከዚህ ቀደም ከአንድ ስራ በላይ ያሰሯቸው ነበር፣ የተለያየ ሁለት ስራ። ክፍያው ግን አንድ ነው። ፈቃድ እንደ ልብ አያገኙም። ቆየት ብሎ የተቀጠሩ ሰዎች የስራ ፕሮግራም ማለትም ስኬጁል ሲወጣ ቅድሚያ አይሰጣቸውም። ይህ ሁሉ ነበር ችግሩ። አሁን ከዚህ አንጻር ምን የተቀረፈ የተቀነሰ፣ የተሻሻለ ነገር አለ? ሰራተኞቹ ተስፋ አግኝተዋል። ተስፋ ደግሞ ማግኘታቸው ጥንካሬ ሰጥቷቸዋል። ቢያንስ ትኩረት ተሰጠው ጉዳዩ ማለት ነው። አዎ ትኩረት ተሰጠው ጉዳዩ። ቢያንስ የሚሰማቸው የለም ነበረ። የሚሰማቸው አገኙ አሁን፣ እና ጥንካሬ ሰጥቷቸዋል። አልፎ አልፎም እንዲሁ የተለያየ ስራዎችም እንዲሰሩ ሲጠይቋቸው ማናጀሮች ነው ይሄ ስራ አይደለም፣ አንድ ስራ ነው የምሰራው ማለት ጀምረዋል። ጥሩ ነው በጣም እንግዲህ። በአግባቡ ማመጽ ጀምረዋል ነው የምትይኝ? አዎ እንግዲህ ይሄ ጅማሬው ነው። ያው እንደምታውቀው ከፍተኛውን ቁጥር የያዘው የኛ ኮሚኒቲ ነው ው ኤርፖርት ውስጥ እና ይሄ የእያንዳንዳችን የሁላችንም የኮሚኒቲው ትግል ነው ያው አንድ ላይ ደግሞ እስከ መጨረሻው ከታገልን ይቻላል ብላችኋል። አንድ ላይ ደግሞ እስከ መጨረሻው ከታገልን ይቻላል ብላችኋል። ወደ መጨረሻው። አዎ ይቻላል። ጽዮንን ያገኘኋት አድማጮች በአንድ ሰላማዊ ሰልፍ ላይ ነው። ጃይንት የሚባለው የሸቀጣሸቀጥ አቅራቢ ድርጅት ሰራተኞች የመብት ጥያቄ የሚያሰሙበት ሰልፍ ላይ እርሷም የዩኒየን ማለት የሰራተኞች ማህበር አባል አይደለች። ለዚያ ነው አንድ ነጥብ እነዚህ ሰራተኞች ከ15 ቀን በኋላ እንደ አውሮፓ አቆጣጠር ግንቦት አራት ቀን ከቡናው በስተቀር ያለፈውን የመሰለ ሌላ ስብሰባ እንዳላቸውም ነግረውኛል። ለፕሮግራማችን ተስማሚ ለአድማጮችም ጠቃሚ እስከሆነ ድረስ ለመገኘት እንሞክራለን። ለዛሬው ጽዮንንም አቶ ባህሉንም አመሰግናለሁ። ሰላም። ኢትዮጵያውያን በአሜሪካን ነበር ያደመጥነው። ሌላው መደበኛ የእረቡ ምሽት ዝግጅት ዲሞክራሲ በተግባር ይሆናል። በዩናይትድ ስቴትስ ለፕሬዝደንትነት እየተካሄደ ያለው የምረጡኝ ዘመቻ ቀጥሏል። ትናንት ከሪፑብሊካን ፓርቲው ወገን ብቸኛው ተወዳዳሪ የኒውዮርኩ ከበርቴ ዶናልድ ትራምፕ በዌስት ቨርጂኒያ እና በነብራስካ አሸንፈው ተጨማሪ የተወካዮችን ድምፅ አግኝተዋል። በዲሞክራቶቹ በኩል በርኒ ሳንደርስ ምንም እንኳን ትናንት በአነስ ትናንትና በአነስተኛ የቁጥር የድምፅ ብልጫ አሸንፈዋል። ውጤቱ ግን ሂለሪ ክሊንተን የፓርቲያቸውን ውክልና ከማግኘት ሊገታቸው የሚያስችል አይመስልም። ዶናልድ ትራምፕ የሆኑ እንደሆነ ግን ያለ ጥርጥር የፓርቲያቸውን ውክልና በማግኘት ከዲሞክራቶቹ እጩ ጋር ለፕሬዝደንትነት ይወዳደራሉ ማለት ነው። እንደ ግስጋሴያቸው በህዳሩ አጠቃላይ ምርጫም አሸንፈው ዋይት ሀውስ ሊገቡ ይችላሉ የሚሉ ወገኖች አሉ። የምሽቱ ዲሞክራሲ በተግባር ፕሮግራም በዚሁ ላይ ያተኩራል። የምርጫውን ሂደት በቅርቡ የሚከታተሉ እንግዳም ጋብዞ አስተያየታቸውን ያጋሩናል። የፕሮግራሙ አዘጋጅና አቅራቢ ሰሎሞን ክፍሌ ነው። እንግዳዬ በዋሽንግተን ሲያትል ነዋሪ የሆኑት የህግ ጠበቃ አቶ ሼክስፒር ፈይሳ ናቸው። ለትብብሩ አመሰግናለሁ አቶ ሼክስፒር። እኔም ስለ ጋበዛችሁኝ አመሰግናለሁ። እርስዎ ከየትኛው ወገን ነዎት? ዶናልድ ትራምፕ እንደ ግስጋሴያቸው ከስድስት ወራት በኋላ በሚካሄደው በህዳሩ ፕሬዚደንታዊ ጠቅላላ ምርጫ አሸንፈው ዋይት ሀውስ ሊገቡ ይችላሉ ይላሉ። እኔ ከየትኛው ወገን? እኔ እንግዲህ ብዙ ጊዜ ዴሞክራቶችን ነው የምመርጠው። የእኔ የምኖርበት ክፍለ ከተማ ወይም ስቴታችን የመረጠው በርኒ ሳንደርስን ነው በትልቅ ቁጥር እንደ ስቴቴ ሁላ እኔም እንግዲህ የምመርጠው በርኒ ሳንደርስን ነበር። አሁን ግን በዋናው ምርጫ ላይ የዲሞክራቲክ እጩ የሆነ ማንኛውንም ሰው ነው እንግዲህ የምመርጠው ከዛ ወገን ነኝ። ሁለተኛውን ጥያቄ ለመመለስ ዶናልድ ትራምፕ አሸንፈው ወደ ዋይት ሀውስ ለመግባት ይችላሉ ወይ የሚለው ሊችሉ የሚችሉበት አጋጣሚዎች አሉ። ምክንያቱም ሂለሪ ክሊንተን የዲሞክራቶች እጩ ከሆኑ ዶናልድ ትራምፕ የማሸነፍ እድላቸው ከፍ ያለ ነው የሚሆነው። ብዙዎቹ እነዚህ ለምሳሌ እንደነ ሚችገን እና ኦሃዮ ያሉት ቦታዎች ላይ የክሊንተን ተቀባይነት ትልቅ አጠያቂ ስለሆነ እሳቸው የማሸነፍ እድል ይኖራቸዋል። በዛ ላይ ደግሞ አሁን እየገሰገሱ ባለበት ሁኔታ ዶናልድ ትራምፕ አይመረጡም ብሎ ሙሉ ለሙሉ እርግጠኛ መሆን የሚቻልበት ሁኔታ አይደለም ያለው። ክሊንተን እንዳይመረጡ ሊያደርጋቸው የሚችላቸው ነጥቦች ምን ምን ናቸው? ይላሉ። ክሊንተን ለምሳሌ እሳቸው ብዙዎቹ ነጮቹ መራጮች ላይ ያላቸው ተቀባይነት በጣም የቀነሰ ነው። እሳቸው ብዙ ጊዜ ጥቁሮች፣ ሴቶች ላይ የመሳሰሉት ላይ ናቸው። ለምሳሌ ወጣቶች ብዙ ጊዜ እሳቸውን ሲመርጡ አይታዩም። በዛ ላይ እንደ ትናንትናው የዌስት ቨርጂኒያ ያሉት ክፍለ ከተሞች ደግሞ እሳቸውን የሚመርጡበት ሁኔታ የለም። ምክንያቱም በእሳቸው በተከተሉት የአንዳንድ ፖሊሲዎቻቸው ምክንያት አስቸጋሪ ሁኔታ ይገጥማቸዋል ብዬ ነው የማስበው። ዶናልድ ትራምፕ የታወቁ ነጋዴና ተዋናይ መሆናቸው እንጂ ደግሞ የፖለቲካ ሰው አይደሉም። እንደሚያውቁት አቶ ሼክስፒር፣ በቅድመ ምርጫው ወቅትም የውጭ ጉዳይ ፖሊሲያቸውንም ይሁን ሌሎች የሀገርና የህዝብ ጠቃሚ አጀንዳዎችን በአግባቡ በዝርዝር ሲያቀርቡ አልታዩም። ታዲያ ለምን ይመስሎታል ይህን ያህል የህዝብ ድጋፍ ማግኘት የቻሉት? አዎ ይሄ ያልተለመደ አይደለም። መጀመሪያ ነገር የፖለቲካ ልምድ የሌለው ወይም ከዚህ በፊት ያልተመረጠ ስልጣንም ከዚህ በፊት ያልያዘ ሰው የአሜሪካንን ስልጣን ሲይዝ የመጀመሪያው አይደለም። በቅርብ ወይም ደግሞ ታዋቂውን ሮናልድ ሬገንንም መጥቀስ ይቻላል። የካሊፎርኒያ ክፍለ ግዛት መሪ ቢሆኑም የአሜሪካን መሪ ሲሆኑ ብዙዎቹን አስገርሟል። አንደኛ እኔ እንደሚመስለኝ ለዶናልድ ትራምፕ መነሳት ትልቁ ነገር እነዚህ ወረቀት የሌላቸው የውጭ ዜጎች በተለይ ደግሞ የሜክሲካኖቹ ጉዳይ፣ በዛ ላይ ደግሞ የአሜሪካን የምትከተለው የንግድ መርህ ወይም ፖሊሲ ሌላው ደግሞ ዶናልድ ትራምፕ ያላቸው በሚዲያ ላይ ያላቸው ተቀባይነት ሰው በጣም ለምዷቸዋል። ሰው ያውቃቸዋል። እንዳሉት በተዋናይነት ብዙ የቲቪ ሾው ላይ እየቀረቡ ሰው በጣም ከስለለመዳቸው ሚዲያ ላይ ሲቀርቡ ተቀባይነት ስላላቸው እና የአሜሪካኖች በተለይ ደግሞ የነጮቹ በሀገራቸው ላይ ሀገራችንን እያጣን ነው፣ የሀገራችን የለመድነው ነገር እየቀረብን ነው ሌሎች ከኋላ እየመጡ ይህንን ሀገር እየለወጡት ነው የሚለው ስጋትና ፍርሀት ነው እሳቸውን እዚህ ያደረሳቸው ብዬ ነው የምገምጠው። ምናልባት ከባራክ ኦባማ በፕሬዚደንትነት መመረጥ ጋር ሊያያዝ ይችላል የሚሉም ወገኖች አሉ። ለትራምፕ እዚህ ደረጃ መድረስ በምን ተአምር አንድ ጥቁር አሜሪካዊ ዋይት ሀውስ ገብቶ አገር መምራት ቻለ የሚለው ጥያቄ ያንገበገባቸው እንዳሉ ነው የሚነገረውና የእርሱ አስተያየት በዚህ ላይ ምንድን ነው? አዎ እሱም አንዱ ሁኔታ ሊሆን ይችላል። በዚህ ላይ የበራክ ኦባማ መመረጥ ብዙ ያንገበገባቸው፣ ያስቆጫቸው በተለይ ደግሞ ነጮች መራጮች አሉ ብዬ አስባለሁኝ እሱ ያናደዳቸውና በዛ ላይ አገሪቷንም በአብዛኛው በተለይ ደግሞ እነዚህ ወጋ አጥባቂዎች ወይም ሪፐብሊካኖቹ ኮንሰርቫቲቮቹ የማይፈልጉትን ፖሊሲዎች በራክ ኦባማ እያራመዱ ያሉትን ያለ ያለመቀበል ሁኔታ ዶናልድ ትራምፕን እዚህ አድርሷቸዋል ብለው የሚገምቷሉ። እኔም እስማማበታለሁ። ባራክ ኦባማ መመረጥና የባራክ ኦባማ ፖሊሲዎች ሀገሪቷን እየመሩ ያሉበት መንገድ እና ሀገሪቷን እየወሰዱ ወይም የወሰዱበት መንገድ ያሰራቸው ብዙ መራጮች በተለይ ከነጮቹ ወገን የሆኑት ምናልባት ዶናልድ ትራምፕን ለመምረጥ የተነሳሱ ይመስለኛል። ግን ደግሞ ትራምፕ ከራሳቸው ከሪፐብሊካን ፓርቲው አመራሮች ሳይቀር እንዳይመረጡ የሚፈልጉ አሉ፣ አፈጉባኤው ሳይቀሩ። የሪፐብሊካን ፓርቲው መከፋፈል በራሱ ውጤቱን አይጎዳም ይላሉ አቶ ሼክስፒር። አዎ ውጤቱ ላይ ምናልባት ሊኖረው ይችላል። ነገር ግን ደግሞ ይሄ አሁን አፈ ጉባኤው ፖል ራየን ጋር ነገ መሰለኝ የሚገናኙት እነሱም እየተለሳለሱ ነው ያሉት፣ ወደ ዶናልድ ትራምፕን ለመምረጥ ወይም ለማስመረጥ ጥረት ለማድረግ የፓርቲው መሪም እየተመለሱ ነው ያሉት። ሌሎቹም ደግሞ ከዚህ በፊት እጩ የነበሩት እንደነ ማርክ ሩቢዮ ራሳቸው ያው ቃል ስለገቡ የሪፐብሊከን እጩ የሆነውን ሰው ለመደገፍ ያንን ቃላችንን እናከብራለን እያሉ ነው ያሉት። በመጨረሻው ላይ ምናልባት ዶናልድ ትራምፕ እንደሚሉት አዳዲስ መራጮችን ነው እያመጣሁት ያለሁት። ከዚህ በፊት ቤቱ ቁጭ ብሎ ያለውን የማይመርጠውን ሰው ነው እያመጣ ያለሁት ካሉና እሳቸው በሚያዩበት እና እሳቸው አናላይዝ ባረጉበት መንገድ ከሄድን ምናልባት ብዙ ላይ ጎዳቸው ይችላል። እሳቸውን ለመምረጥ የማይፈልጉ ሰዎች እንደ ሚት ሮምኒ ያሉት ወይም ደግሞ እንደ የቡሽ ቤተሰቦችን ስና የነሱ ይሄንን ያህል መራጩን የማሳመንና መራጩ ላይ ያላቸው ታማኒነት ይሄንን ያህል ነው ብዬ ለመገመት ያስፈራኛል። ምክንያቱም ብዙም ለውጥ የሚያመጣ አይመስለኝም። ቱ በተለይ እነዚህ ሚችገንና ኦሃዮ ላይ ማን ነው ተቀባይነት ያለው ነው እንግዲህ ምርጫውን የሚወስነው። እኚህ ሰው ምናልባት ቢመረጡ ለሀገሪቱ አልፎም ለሌላው ዓለም ያሰጋሉ የሚሉ ወገኖች አሉ ደግሞ እርስዎ ያስተዋሉት ካለ ያጋሩንና በዚሁ አበቃለሁ። አዎ የሚያሰጉበት ሁኔታ አለ። አንዳንድ ጊዜ የኒክሌር ዌፐን ወይም ደግሞ አቶሚክ ቦምቦችን አንዳንድ ሀገሮችን ማስታጥቃለሁ ሲሉ ለምሳሌ እስላሞች በጠቅላላው የአንድ ሀይማኖትን ተከታዮች ያለምንም ተመራጭ ምን እንደሆነ እስክናቅ ድረስ ወደዚህ ሀገር እንዳይመጡ ሲሉ ለዓለምም ለዚህ ሀገርም በጣም ትልቅ አደጋን ሊያስከትሉ ይችላሉ። ነገር ግን እንግዲህ መሪ ሲኮን እና ለመሪ ሲወዳደሩ አንድ ሰው የተለያዩ ሁለት ነገሮች ናቸው። ምናልባት እሳቸው አሁን ይህም የሚሉትን እነዚህ አክራሪ ነጮችን እና የእነሱን ለማሳመን እና የእነሱን ምርጫ ለማግኘት ይሆናል የሚል ተስፋ ነው ያለኝ። ካለበለዚያ ግን እሳቸው ከተመረጡ ለአለምም ለአሜሪካም በጣም በጣም አደገኛ ሁኔታን ሊፈጠር ይችላል። እንደዚሁ ከቀጠሉና የእሳቸው አመራርም እንደዚህ ከሆነ እንደው በለስ ቀንቷቸው ከተመረጡ ማለት ነው። አቶ ሼክስፒር ፈይሳ ከዋሽንግተን ሲያትል የህግ ጠበቃ፣ ለጊዜው በጣም አመሰግናለሁ። እኔም አመሰግናለሁ። ዲሞክራሲ በተግባር ነበር ያደመጥነው። የቀሪው ማለት የመጨረሻው የረቡዕ ምሽት ዝግጅት ሴቶችና ቤተሰብ። ማርታ ገብረ ጻድቅ ይባላሉ። በኢትዮጵያ ውስጥ በሚሰሩት መጠነ ሰፊ የበጎ አድራጎት ሥራዎቻቸው ይታወቃሉ። በ97 ዓ ም ከባለቤታቸው አቶ ደመቀ ተክለወልድ ጋር በዚህ በዩናይትድ ስቴትስ በኢንዲያና ክፍለ ግዛት ውስጥ ያቋቋሙትን ፕሮጀክት መርሲ የተባለውን የበጎ አድራጎት ድርጅት ይመራሉ። በቅርቡም ታላላቅ ሥራዎችን የሰሩ አሜሪካውያን እናቶችን የሚያከብርና የሚሸልም አንድ ብሔራዊ ድርጅት በመላዋ ዩናይትድ ስቴትስ ለውቅና ካበቃቸው አምስት እናቶች አንዱ አድርጓቸዋል። ይህንኑ መነሻ በማድረግ ቆንጅት ታየና አሉላ ከበደ ወይዘሮ ማርታን አዋይተው ያቀናበሩትን ዝግጅት የመጀመሪያ ክፍል ባለፈው ሳምንት አቅርበው ነበር። ለምሽቱም ተከታዩን ለሴቶችና ቤተሰብ ፕሮግራም ይዘው ቀርበዋል። በቀደመው እልባት ካደረጉበት ይጀምራል። ጦርነቱ በአንድ አቅጣጫ ብቻ አይደለም፣ ድህነት በአንድ መንገድ ብቻ አይቀረፍም ብለዋል ወይዘሮ ማርታ። ለአድማጮችም ለማስተዋወቅ በእንግሊዝኛው አጠራር ነው ተቋሙ የሚታወቀው፣ ናሽናል ማዘርስ ኦፍ አቺቭመንት፣ እናቶች ትልቅ ስራ እውቅና የሚሰጥበት ተቋም። ዘንድሮ ከተለያዩ አካባቢዎች ከካሊፎርኒያ፣ ከጆርጂያ፣ ከአይዳሆ ኦክላሆማ እና እርሶ ያሉበት ኢንዲያናን ጨምሮ ከአምስት ግዛቶች አምስት ቦታ አምስት እናቶች እውቅና የተሰጠበት ነው። እስኪ ሌሎች እናቶችም እርሶ ከሰሯቸው ቁም ነገሮች፣ ሌሎችም በበኩላቸውን የሚያበረታታ መልኩ እንዲያደርጉ አንዳንድ ነጥቦችን እናንሳ። ከገዛ ህይወታቸው አልፎ ሌሎችን ለመርዳት የሚሞክሩ በየበኩላቸው ጥረት የሚያደርጉ እናቶችን ከእርሶ ፈተናዎች፣ ከርሶ ስኬቶች እንዴት መማር ይቻላል ይላሉ? እኔም አምነው መቼም ስራ ከትንሽ ነው የሚጀመረው። ይሄ ማለት ለምሳሌ አንድ ሰው ጎረቤቱ ተጎኖ ያለው ጎረቤት እንበል የጓሮ ቦታ አለው፣ ነገር ግን ምንም አያደርግበትም። ያመኛል፣ ምን ይለኛል፣ እንዲሆኛለሁ ብለው ተስፋ በመቁረጥ አበረታች ከማጣት ነው እንዲሆኛለሁ እንዲሆኛለሁ የሚባለው። እና እኔ ራሴ በአንድ ሰው ነው የጀመርኩት። የአምስት ዓመት ልጅ ሆኜ አንዲት ጎረቤቴ ያለች ልጅ እኔ ትምህርት ቤት ሄዳለሁ እሷ አትሄድም። እና እንዴት ለምን እሷ አትሄድም? እኔ መሄድ እችላለሁ እሷ ለምን መሄድ አትችልም? ብዬ አንድ ቀን ቤቷ ሄጄ ቀስቀሼ ትምህርት ቤት ይዣ አትሄድኩኝ እና ትምህርት ቤት ማስገባትም አልችልም። እኔ ግን ታገልኩ እና ገባች። በአንድ ሰው ነው ስራ የሚጀመረው በጎሮ ቤት ነው ወይ፣ መንገድ ላይ ባገኙት ሰው ነው። አሁን ይሄ ሲደረግ ማወቅ ያለብን ያ ሰው ላይቀበልም ይችላል። ግድ የለም፣ ይሄኛው ባይቀበል ያኛው ይቀበል ይሆናል። ተስፋ መቁረጥ የለም፣ መቀጠል ነው በአላማ እና እያንዳንዳችን አንዳንድ ሰው አንዳንድ የሚበጀውን ነገር ብናሳየው፣ ብናስተምረው፣ ብናነጋግረው ያደርጋል። አንድን ሰው ሲያገኙት መነጋገር ይቻላል። ከመነጋገር ነው ከመመካከር ነው ይሄ ሁሉ መሆን የሚችለው። ሰላሳ ስምንት አርበኛ አመታችን ነው። ይህን ስንሰራ እንቅፋት አላገኘንም ወይ። አይ አንቺ ይህን ማውራት ትችያለሽ ማድረግ ስለምትች፣ እኔ እኮ አልችልም፣ እኔ ሁሌ ራስ ምታት አለኝ ያሉ እንደሆነ፣ በዛ ተስፋ አይቆር ኬንያ ውስጥ ጫማዬ ከእግሬ ላይ ወልቆ በእግሬ ስሮጥ እስኪደማ ድረስ ሸሽቻለሁ። ልጆች ስደተኞች ሊደበድቡኝ ብለው ተስፋ አያስቆርጠኝም። ይሄ መሞከር መሞከር መሞከር አንድ ቦታ ፍሬ ያፈራል። ወይዘሮ ማርታ እንግዲህ ከአምስት አመቶ ጀምሮ በዛች ጎረቤቶ በነበረች ልጅ ትምህርት ቤት እኔ ስገባ እሷ እንዴት አልገባችም ከሚል የወገን ድጋፍ ስሜት ነው ይሄን ሁሉ ስራ የሚሰሩትና ይሄ ለወጣቶችም በጣም የሚያበረታታ ነገር ነው። ብዙ ፈተናም ብዙ ተስፋ ሊያስቆርጡ የሚችሉ ነገሮችም አጋጥመዋታል። ብጠይቅ እንደው ወደፊትም ይሄንን ነገር እንደሚገፉበት ነው እየተናገሩ ያሉት። እድሜው ስንት ነው ወይዘሮ ማርታ? እኔ ገና ወጣት ነኝ፣ ብዙ አመት ቀርቶኛል። እግዚአብሔር ምስጋና ይድረሰው፣ ሰማኒያ አራት ብቻ ነኝ። የሰማኒያ አራት አመት ወጣት ማቋረጥ የለም እያሉን ነው። አሁንም የሚያቆሙበት ቦታ እንዳልደረሱ እየነገሩ ነው። አዎ እኔ ፍቅሬ ከወጣቶች ጋር ነው። አሁን መንካት የምፈልገው የሀገሬን ወጣቶች ነው። ግን ምከሩልኝ፣ አማርኛውን እየለወጡ የሚናገሩት አይገባኝም። አማርኛ ጠብቁልኝ በሏቸው። መግባቢያ ቋንቋችንን እኔ የትኛው የሚሆን ግድ የለኝም እያሻሻሉ ቋንቋውን ለወጥ አድርገውብኛል። እና ወጣቶቹን ምክሩልኝና ና እንዴት እንደማገኛቸው የራስን ባህልና ቋንቋ መጠበቅ የእርሶ ብቻ አይመስለኝም። የብዙዎች አነጋጋሪ ጉዳይ ነው አይደለም? አይኸው ጥሩ ነጥብ ነው ያነሱት። ወጣቶች ቋንቋ የራሳቸውን ወግና ልማድ መጠበቁ ላይ ትኩረት እንደሚሰጡ ተስፋ። ትልቅ ምክር ነው ይሄ። ትልቅ የእናቶች ቀን ምክር ነው። እማማ ማለት እየተረሳ ማዘር እንዴት ኖት ይባላል። ና ይሄ ማዘር ሲሉኝ ወዲያው ነው የማርመው። ባህልና ቋንቋ ይከበርልን፣ አሮጌቶች አንናቅ፣ እንመካከር። ልቅጥሪ እግዜር ስጥልኝ። በጣም ወይዘሮ ማርታ እንኳን አደረሶት አብረዎት ይህንን ታላቅ ስራ ከሚሰሩ ወገኖችዎ ጋር። እንግዲህ ወጣቶችም ይህንን ዝግጅት የሚያደምጡ እንዴት እንርዳኛስ የሚሉ ይመስለናል። ይህንን ሲሰሙ ይገባቸዋልም ደግሞ ያው ጥሪ ማድርገዋ እንዴት ነው የማገኛችሁ ብለዋ እንዴት እንደሚያገኟችሁ ተናገሩ። እንግዲህ ወጣቶች ወጣቶች ናቸው የሚናገሩት። እንግዲህ እኔ እጠብቃለሁ ለመስማት። የሰማንያ አራት አመት ወጣት ነዎት። በጣም ወደንሎታል አገላለጽዎን አሁንም ከሰላሳ ስምንት አመታት አገልግሎት በኋላ በትኩስ ስሜት ሞቅ ባለ ትጋት ነውና የሚሰሩት ምሳሌነቱ እጥፍ ድርብ ይመስለናል። ወይዘሮ ማርታ ገብረ ጻድቅ፣ ድርጅታችሁ ፕሮጀክት መርሲ በአማርኛ መጠሪያ ስም ሚኖረው ይሆን? እንዲሁ ፕሮጀክት መርሲ ብለህ ነው ነው የቀረ ነው? ኢትዮጵያ ውስጥ መርሲ ይሉታል። ፕሮጀክት መርሲ የተቋቋመው እኛ አእምሮ ውስጥ መጽሐፌን አይታችሁታል? እኔ አይቻለሁኝ። አመጣልሃለሁ እያልኩት ነው። አሉላን በጣም በጣም በደስታ ነው ያነበብኩት። ከኬንያና ኢትዮጵያ መካከል ያለው ምድረ በዳ ላይ ልጆቻችን በውሃ ጥም ሊሞቱ ብንደርሰው፣ በዚያን ጊዜ ውሳኔ ወሰን ባለቤቴ ና እኔ ይሄው ምንድን ነው ከአሁን ወዲያ ሁለታችን ለእለት ኑሮ አንሰራ። መጀመሪያ ስራ ያገኘው ሰው ከሁለት አንዳችን ምንም ያህል ዝቅ ቢሆን የኑሯችን አቋም በዛ ደስ ብሎን እንኖራለን አንዳችን ያ ሰው የእለት መተዳደሪያችንን ብቻ ይከታተላል። አንዳችን ግን የኢትዮጵያን ስደተኞች እና ችግረኞች የምንረዳበት መንገድ እንፈጥራለን በሚል ተስማማን። በረሃው ላይ ነው ቃል የተገባባችሁት? ይሄን። አዎ፣ ቃል ተገባባን። በእግዚአብሔር ቸርነት መጀመሪያ እሱ ስራ አገኘ። እንደመጣን አሜሪካን ሀገር ስንደርስ እኔ ወዲያው ፕሮጀክት መርሲን ጀመርኩ። እንደ እውነቱ ፕሮጀክት መርሲ ከአርባ አመት ነው፣ ግን ኦፊሽሊ ተመዝግቦ ከታወቀ ሰላሳ ስምንት አመቱ ነው። ኬንያም ስደተኞች ሆነን ስደተኞችን ልጆች ለመርዳት ሞክረን ነበረ። እና ምንም ችግር ቢደርስባት አንድ ሰው ሁለት ሶስት ሰው ችግር ቢያደርስ በዛ ተስፋ ቆርጦ ለመስራት ያሰበውን ቀና ስራ መተው የለበትም። ብዙ ነገር ይደርሳል እና ደግሞ ሁለት ሰው ሶስት ሰው ከመርዳት ነው ነገር የሚጀመረው። ይህም መንፈስ አድማጮቻችን ጥሩ አድርገው ተጋርተዋል። ወይዘሮ ማርታ ገብረ ጻዲቅ የፕሮጀክት ሜርሲ መስራች እና ከባለቤቱና ሌሎችም ደጋፊዎች ጋር ለአርባ አመታት ለሚጠጋ ጊዜ ሌሎችን በሚረዳ ስራ ውስጥ ሲሳተፉ ቆይተዋል። ለዚህ እውቅና በድጋሚ እንኳን አበቃዎት። እግዜር ይስጥልን። እናመሰግናለን። በጣም በጣም እግዜር እስጥልኝ። ሁል ጊዜ ከእናንተ ጋር መነጋገር ደስ ይለኛል፣ ምክንያቱም በእውነት እንደ ቤተሰቦቼ ነው የማያችሁ። ከዚህ ቀደም ሁለት ሶስት ጊዜ አነጋግራችሁኛል፣ አመሰግናለሁ። አሁን ማስባችሁ ስለ ጠየቃችሁ በጣም እግዚአብሔር እስጥልን፣ በርቱ። እናመሰግናለን። ቆንጅትና አሉላን እንዲሁም እንግዳችሁን ወይዘሮ ማርታ ገብረ ጻድቅን እኔም አመሰግናለሁ። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። ፕሬዚደንት ባራክ ኦባማና የውጭ ጉዳይ ሚኒስትር ጃን ኬሪ ደጋግመው እንደሚሉት የአየር ንብረት ለውጥ የዘመናችን እጅግ ፈታኙ ችግር ከሆነ የፓሪሱ የአየር ንብረት ስምምነት ፈተናውን በግንባር ለመጋፈጥ የሚያስችል የመጀመሪያ እርምጃ ነው ብሏል። የአየር ንብረት ለውጥን ለመፋለም አቅጣጫ ቀያሪ ነጥብ ተብሎ የተሰየመው ርዕሰ አንቀጽ የዓለም መሪዎች ፓሪስ ላይ ተሰብስበው ባለፈው ታሕሳስ ሁለት ሀገሮች ወደ ከባቢ አየር የሚያስገቡትን በካይና ሙቀት አማቂ ጋዞች መጠን እንዲቀንሱ የሚያደርጋቸውን ማዕቀፍ የሚደነግገውን ስምምነት አሳለፉ። ያ ስምምነት የዓለም የሙቀት መጠን ከኢንዱስትሪው አብዮት በቀደሙት ዓመታት ከነበረበት ከሁለት ዲግሪ ሴልሽየስ በላይ ከፍ እንዳይልም ፈራሚዎቹ ወገኖች ለራሳቸው ግብ ያስቀመጡበት ነው። የስምምነቱን ግቦች ለማሳካት ዓለም የምጣኔ ሀብቱን አመራር ወደ ንጹሕ ኢነርጂ ማዞር ይጠበቅበታል። ርዕሰ አንቀጹ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ኬሪ ካደረጉት ንግግር አንድ አንጓ መዞ ሲያስታውስ ከአየር ንብረት ለውጥ ጋር በያዝነው ግብግብ ፓሪስ አቅጣጫ ቀያሪ ሆናለች ማለታቸውን ይጠቅሳል። ፓሪስ ያሳየን ነገር ዓለም ለዓመታት ሲቆለል የኖረውን የማስረጃዎች ተራራ ለማስተዋል መወሰኑን ነው የአየር ንብረት ለውጥ አለ ወይንም የለም እያልን መነታረካችንን እስከ ወዲያኛው ለማስወገድና ይልቅ አንድ የዓለም ማኅበረሰብ ሆነን ራሳችን በተከተልናቸው ምርጫዎቻችን ምክንያት ተፈጥሮ እጅግ እያሻቀበ በሄደ ፍጥነት እየተቀየረች መሆኗን አሌ የማይባል ሀቅ ለመጋፈጥ የተዘጋጀንበት ወቅት መሆኑን ነው ፓሪስ ያመላከተን። ባለፈው ሚያዚያ 14 ሰነዱ ላይ ፊርማ የማኖር ስነ ስርዓት በተባበሩት መንግስታት ድርጅት ጠቅላይ ጽህፈት ቤት ኒውዮርክ ላይ መከናወኑንና ዩናይትድ ስቴትስን ጨምሮ 170 ባለድርሻ ወገኖች ስምምነቱን መፈረማቸውን ከአስር በላይ ደግሞ ዘልቀው ሄደው የራሳቸው ሕግ ያደረጉት መሆኑን ርዕስ አንቀጹ ይተነትናል። በመቀጠልም ስምምነቱ ኃይል እንዲኖረውና ተግባራዊ እንዲሆን ግን ከብክለቱ በድምራቸው 55 ከመቶውን የሚያዋጡ ቢያንስ 55 ባለድርሻዎች ሰነዱን መቀበል ማጽደቅና በፓርላማዎቻቸው አስወስነው የየሀገሮቻቸው ህግጋት አካል ማድረግ እንዳለባቸው አስታውሷል። ሀገሮች የፓሪስ ስምምነትን የራሳቸው ህግጋት ካደረጉ በኋላ ዓለም አነስተኛ የተቃጠለ ጋዝ ወይም ካርበን የሚያወጣና የአየር ንብረት ለውጡን መሸከም የሚችል ተለማጭ ምጣኔ ሀብት ወደ መገንባት የሚያደርገውን ጉዞ ያፋጥናል ብሏል። ርዕሰ አንቀጹ የውጭ ጉዳይ ሚኒስትር ኬሪ ያሰሙትን መልእክት እንዲህ ያነሳል። የዚህ ፈተና አጣዳፊነት ይበልጥ እየገነነ የሚሄድ ነው። ዩናይትድ ስቴትስ በዚህ ዓመት መጨረሻ ስምምነቱን ኮንግረሷ በይፋ እንደሚያጸድቀው ሕግ እንደምታደርገውም እንጠብቃለን ዓለም አቀፍ አጋሮቻችንም ይህንኑ እንዲያደርጉ ጥሪያችንን እናሰማለን። ርዕስ አንቀጹም መልእክቱን በዚሁ ደመደመ። ቀደም ሲል የሰማችሁት ርዕስ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። አድማጮች፣ አሁን አጫጭር ማጠቃለያ ዜናዎችን አሰምተን እንሰናበታለን። ከኤርትራ ተላኩ ያላቸውን አሸባሪዎች በቁጥጥር ስር ማዋሉንና ሊያመልጡ የሞከሩትን መግደሉን የኢትዮጵያ መንግስት አስታወቀ። በቁጥጥር ስር የዋሉት ሰዎች ዜግነት ግን አልተገለጸም። እስከዚህ ሰዓት ድረስ የኤርትራ መንግስት በዜናው ላይ የሰጠው አስተያየት የለም። አስተያየቱን እንዳገኘን ይዘን እንቀርባለን። በሙርሌ ጎሳዎች ታግተው ከተወሰዱት ኢትዮጵያውያን ህጻናት ወደ ሀገራቸው የተመለሱት ቁጥር ሀያ ዘጠኝ መድረሱን የጋምቤላ ክልል ፕሬዝደንት አስታወቁ። የቀረቱም ደረጃ በደረጃ ይመለሳሉ ሲሉ ፕሬዚደንቱ ጋትሉክ ጋትሉአክ ቱት ለአሜሪካ ድምጽ ገልጸዋል። ለምሽቱ ያሰናዳናቸው ዝግጅቶች እነዚሁ ነበሩ። ነገ እንደተለመደው ከምሽቱ ሶስት ሰዓት ላይ እንገናኛለን። እስከዚያው ሰለሞን ክፍሌና ቆንጂ ይታየነን፣ እስከ ምሽቱ አራት ሰዓት ድረስ፣ ይቅርታ ዝግጅታችንን አጠናቀናል። ወደ ትግርኛ ቋንቋ ስርጭት ይሆናል አሁን የምናልፈው። በእኛ በኩል ሰላም ደህና አደሩ። Thank mm -hmm. you.